ነይተመለሺ ነይተመለሺ ወደ ወገኖችሽ፣ ወደ ገሊላ፣ ወደ ናዝሬት ነይተመለሺ ነይተመለሺ ነይተመለሺ ሰዎችሽ ወ ደገ ሌላወ ደናዝሬት ነይተመለሺ ድንግልም ቤቴ በማታውቂው ሀገር ሕፃን ልጅ ዘሺ ማዘኖ ማልቀሱ ስለበዛብሽ እንግልም ቤቴ በማታውቂው ሀገር ሕፃን ልጅ ይዘሽ ማዘኑ ማልከሱ ስለበዛብሽ